በሶማሌ ክልል ጅጅጋ ከተማ ሁኔታ ዙሪያ ነው። ቀጣዩም ዘገባ የሚያተኩረው በሶማሌ ክልል ጅጅጋ ከተማ የተፈጠረውን ግጭት ለማረጋጋት በክልሉ የተለያዩ ከተሞች የመከላከያ ሰራዊትና የፌዴራል ፖሊስ አባላት ከገቡ በኋላ የነበሩት ጥቃቶች ቆመው አንጻራዊ መረጋጋት ይኑር እንጂ ከፍተኛ የሆነ የምግብና የመጠጥ ችግር መከሰቱን ነዋሪዎች መግለጻቸውንና ቀይ መስቀል እያደረገ ያለውን አቅርቦት ይህንኑም እንደሚቀጥል ቀደም ሲል ከእስክንድር ዘገባ ሰምተናል። በጅጅጋ ዩኒቨርሲቲ የክረምት ትምህርት ሲከታተሉ የነበሩ ተማሪዎችም ችግር ላይ መሆናቸውን ተናግረዋል። በሌላ በኩል በድሬዳዋ ከተማ የደረሰውን ሞት ተከትሎ ጅቡቲ የሚገኙ ኢትዮጵያውያን ችግር እየደረሰባቸው መሆኑን በዚያው የሚገኙ ኢትዮጵያውያን ሁኔታውን ገልጸዋል። የኢትዮጵያ መከላከያ ሰራዊት በጅጅጋና በሌሎች የሶማሌ ክልል ከተሞች የደረሰውን ችግር ለማርገብ እየሰራ መሆኑን ለሀገር ውስጥ መገናኛ ብዙሀን አስታውቋል። ጽዮን ግርማ ዝርዝሩን ይዛለች። በሶማሌ ክልል ጅጅጋ ከተማ የተፈጠረውን ግጭት ለማረጋጋት በክልሉ የተለያዩ ከተሞች የመከላከያ ሰራዊትና የፌዴራል ፖሊስ አባላት ከገቡ በኋላ የነበሩ ጥቃቶች ቆመው አንጻራዊ መረጋጋት ቢኖርም ከፍተኛ የሆነ የምግብና የመጠጥ ችግር መከሰቱን ነዋሪዎች ገለጹ። ማምሻውን አንድ ስማቸው መግለጽ ያልፈለጉ ነዋሪ አነጋግሬ ነበር። አሁን እዚህ ትግስ አለ እና ያለው ችግር ምን መሰለሽ? አሁን አንደኛ ውሃ የለንም። ውሃ በጣም ችግር አለ ላይ ይገርምሻል። ሁለተኛ ምግብንም በተመለከተ እንደዚሁ ከፍተኛ የምግብ ችግር አለ። ምንም ከተማ ውስጥ የለም። ይገርምሻል። ምግብም አሁን ከቴሎቹን በሙሉ ምናምን በሙሉ በቃ ባዶ ናቸው። ስለዚህ አሁን ትልቅ የረሃብ ችግር ነው ያለ ቦታ። ይገርምሻል። አሁን በቃ የህዝቡ አሁን እየተተራመሰ ነው። ይገርምሻል። በጣም የተፈናቀሉ ሰዎች አሉ ማለት ነው። አሁን ግቢ ውስጥ እንዳለም ያለ ቤተ ክርስቲያን ውስጥ እኮ አሁን ማለት ህዝቡ ነው ያለ ማለት ህዝብ ነው ያለ። ህዝቡ ወደየቤቱ ተመልሷል። ወደ የመኖሪያ ሰፈሩ ወደ የመኖሪያ ቀየው ተመልሷል ደርሷል ብለውን ነበር ትናንትና ስናነጋግራቸው። ሰው አልተመለሰም ማለት ነው። ወደ የቤቱ ቤት መሰለሽ። አሁን የተመለሱት አሁን እነዚህ መሀል መሀል መሀል ላይ ያሉት አሁን ወደ ቤታቸው የተመልስ መሀል መሀል ያሉት ባህር ዳር ያሉት ደግሞ አሁን አልሄድም ገና ናቸው። እዚህ ቤተ ክርስቲያኑ እሱ ነው ያሉት። የምግብ እጥረቱን በተመለከተ እስኪንገሩን፣ ምንድን ነው ምግብ የለም ሲባል? አሁን ከመንግስትም ሆነ ከድርጅትም አንድ የሚያገኘነው እርዳታ የለም። ያው ህብረተሰቡ እንግዲህ ያለው ለሌለው ነው የሚያቃምሰው እንጂ ከመንግስትም ሆነ ከክልሉም መንግስትም ሆነ ከማንኛውም ሆነ ምንም እርዳታ ያገኘነው ነገር የለም እስከ አሁን ድረስ። በቃ ያው ህዝቡ ትንሽ ያለው ለሌለው ያቃምሳል፣ ያለው ለሌለው ያቃምሳል። ይሄ ነው ያለው። ሁኔታ በአጠቃላይ የሱቅ ባለቤቶች የሆኑ የንግድ ባለቤቶች የሆኑ ሱቆቻቸውን አልከፈቱም፣ ወደ ሱቆቻቸው አልሄዱም። ሙሉ በሙሉ እኮ ምንም እቃ የለም። አሁን ለምሳሌ እኮ ይገርምሻል። አሁን በእኛ ቀጠና በተለይ ዜሮ ስድስት እና ዜሮ አምስት አካባቢ የመጀመሪያው ረድ ምንም እቃ የለም። ባዶ ነው። በቃ ባዶ ነው። አሁን ምናልባት እድል ያልደረሳቸው አንዳንድ ቦታዎች አሉ። አሁን ወደ እዛ ወደ ቴላው መውጫ ወደ ሀረር መውጫ አካባቢ የራሳቸው የሶማሌዎች የሆኑ እነሱ ጋ ነው አሁን፣ ትንሽም ሄደች ውሃም አሁን ገዝተን ነው የምንመጣው፣ እንደዚችም ሆነ ለስላሳም ሆነች ምናምን ገዝተን የምንመጣው የእነሱ መደብሮች ከተፈቀት ከተከፈቱበት ቦታ ደ ነው እንጂ የምናገኘው በእኛ በኩል ምንም የለም። በቃ ባዶ ነው ጋ በቃ መደብሮች ባዶ ናቸው፣ ምንም የሉም። ሆቴል ቤቶችም ምንም የሉም። በአጠቃላይ ሆቴል ቤትም ምንም የለም። በቃ ቀይ መስቀል ወይም ደግሞ ሌሎች ዓለም አቀፍ ድርጅቶች አልመጡም? አላገኟችሁም? ምዝገባ ማድረግ እርዳታ መስጠት አልጀመሩም? ምንም መተያየን የለም። ይገርም ይችላል። አንድም ሰው መተያየን የለም እስካሁን ድረስ። የጸጥታ ሁኔታስ ምን ይመስላል? ጂጂጋ ከተማ ውስጥና ዳር ዳር ላይ ያለው የጸጥታ ሁኔታ አሁን በአጠቃላይ መልኩ መሀል ከተማ ሙሉ በሙሉ ሰላም ነው ማለት ይችላል። በቃ ሙሉ በሙሉ በቃ ምንም ነገር የለም። አንዳንድ ጊዜ ትንሽ ትናንትና ወደ ጫፍ አካባቢ ወደዚህ ከአራማራ መውጫ አካባቢ ወደዚህ ወደ አስራ አንድ ሰዓት ገደማ እንደዚህ ትንሽ የሆነ ጭቅጭቅ ነበረ ወደ ሄዱና በተገጠር ስራዋሉ ስለዚህ አሁን በእኛ በኩል እዚህ አካባቢ አሁን እዚህ ጋ ከተማ በጣም ኖርማል ነው ያለ በቃ ሰላሙ በተመለከተ አሁን ኖርማል ነው። ጥሩ አየር ነው በተለይ ዛሬ እየተነፈስን ያለ ነው። ስለዚህ ችግሩ የምግብና የመጠጥ ነው ማለት ነው። አዎ አሁን ትልቁ ችግራችን ምንድን ነው? የምግብ ምግብ፣ ምግብ፣ ውሃ፣ ውሃ፣ እነዚህ በቃ የምግብ ከቦታዎች ናቸው። ውሃ አሁን ምንም ነገር የለም ሌላ የከተማው ነዋሪ በበኩላቸው ከተማው ውስጥ መከላከያና የፌዴራል ፖሊስ አባላት በመግባታቸው ይሰነዘሩ የነበሩ ጥቃቶች መቆማቸውን ገልጸው ነገ ነገር ግን ወደፊት ስለሚሆነውና አሁንም በነፃነት ለመንቀሳቀስ ስጋት እንዳለባቸው ተናግረዋል። እኚህ ነዋሪም ለደህንነቴ ስለምሰጋ ስሜን ደብቂ ብለዋል። በእርግጥ መከላከያ ሰራዊት ገብቷል፣ አካባቢ ይዟል። ግን አንዳንድ ጥቅጥቅ ያሉ ቦታዎች ማለት ነው ሙሉ ለሙሉ ስላልተዳረሱ ችግር አለ። እዛ አካባቢ የሚደርሰው ችግር ሲጠቆም ያው በጥቆማ ይሄዳል፣ መከላከያ ሮጦ ይሄዳል። የመድከር ሙከራዎች አሉ፣ የማስቸገር ሁኔታዎች አለ፣ ብዙ ነገሮች አሉ። አሁን እዚህ ጊዜ ኤሌክትሮኒክስ ውስጥ ነ ሆን ያለ ነው። በጣም ብዙ ባለ አለ። እዚህ ጋር ህዝቡ ክለሰብ ያው እየተባበረን እንደምንም ማለት ነው። እና አካባቢ ላይ ግን በጣም ምንም አይነት ማስተማመኛ ነገሮች ሰውንስ ብዙ አላገኘም ያሰራል የምንለውን ነገር ማለት ነው። እና ህጻናት ጊዜ አሉ እርጊዞች ያሉ ምናምን በጣም በጭንቀት ነው። መንገድ የለም። መደብር ገብተሽ ደግሞ የምትገዢ ነገር የለሽም። ብር እንዲኖርሽ ምንም ምንም ማለት ነገር የለም። መደብሮች የሉም፣ ባዶ ናቸው፣ ወድመዋል። ቅዳሜ ዕለት በጂጂጋ ከተማ በሚገኙ ነዋሪዎች ላይ በደረሰ ጥቃት የብዙ ሰዎች ሕይወት ማለፉ፣ ብዙ ቤተ ክርስቲያኖች መቃጠላቸው፣ የነዋሪዎቹ መኖሪያና የንግድ ቤት መዘረፉ፣ እንደዚሁም ደግሞ ወደ ቤተ ክርስቲያኖች ነዋሪዎች ተጠልለው እንደሚገኙ በዚያም ደግሞ የመደፈር ጥቃት እንደደረሰ ነዋሪዎችን እማኝ አድርገን መዘገባችን ይታወሳል። በጂጂጋ ዩኒቨርሲቲ ተማሪ የሆነ አንድ አስተያየት ሰጪ ለአሜሪካ ድምጽ እንደተናገረው ይህንን ግጭት ና ቀውስ ተከትሎ በዩኒቨርሲቲው ግቢ ውስጥ ምንም አይነት የምግብ አገልግሎት የለም። በዚህም የተነሳ ለችግር ተዳርገናል ይላል። አነጋግሬው ነበር። እኔ የሁለተኛው አመት ተማሪ ነኝ። የሰመር ኮርስ ማለት ነው የክረምት፣ አሁን የክረምት ማለት ነው። አሁን አጠቃላይ ተማሪዎች ወደ እስከ ዘጠኝ ሺህ ይሆናሉ ትምህርት የጀመሩት። አሁን ባለው የፀጥታ ችግር ግን የተወሰነ ተማሪ ብቻ ነው ያለው። የክልሉ ተማሪዎች እንዳለ ወደ ቤታቸው ገብተዋል እና የተቀረነው ደግሞ የመሀል ሀገር ተማሪ ብቻ ነው። የመሀል ሀገር ተማሪ ደግሞ አሁን ያለው የአቅርቦት የምግብ ችግር በከፍተኛ ሁኔታ ነው ያለው። ሰው ምግባቸው እየቀመመ ነው። በዛ ላይ ደግሞ የልጽና ጉድለት የተነሳ ምንም የሰርቪስ የሚሰጥ ነገር የለም። ከዚህ የተነሳ በተለያየ ችግር ውስጥ ነው ያለው ተማሪዎች በዚህም የተለያየ ጥያቄ በምናቀርብበት ወቅት የሚሰጠን ምላሽ እዛው ቆይ ነው። የመንገድ ላይ ደግሞ የጸጥታ ችግር አለ፣ ወደ አካባቢያችን እንዳንሄድ የትራንስፖርት ችግር አለ። በዛ ላይ ደግሞ አሁን እዚህ መሀል ላይ ደርሰን ለምንድን ነው ወደ ሌላ ዩኒቨርሲቲ፣ በተለይ የሁለተኛ ዲግሪ ሁለተኛ አመት የሆን ተማሪዎች ለምን ሌላ ዩኒቨርሲቲ እሺ ተደርጎ ኮርስን አንጨርስ የሚል የዘንድሮን የኮርስን ለምን አንጨርስ የሚል ጥያቄ አቅርበን ነበር። ይህንንም ትምህርት ሚኒስቴር የሰጠን ምላሽ እስካሁን ምንም ነገር የለም። የምግብ ችግር አለ ብለህ ና የምግብ ቤቶቹ ዝግ ናቸው። ከተዘጉ እስከ መቼ ጀምሮ ነው የተዘጉት? አዎ ይሄ ነገር የተፈጸመው እንግዲህ ባለፈው በቅዳሜ በጅግጅጋ ከተማ በተነሳው ውከት አደጋዎች ስለደረሱ ምግብ አቅራቢዎቹ እንዳለ ቤተሰቦቻቸው ንብረታቸው ስለተደረሰ ቤተሰቦቻቸው ስለተገዱባቸው እንዳለ ግቢውን ጥለው ወጥተዋል። ከዚህ የተነሳ ምንም ምግብ የሚያዘጋጅ ሰው የለም። በአሁኑ ይሄ ያለ እውነታ ነው። ከዚህ የተነሳ ተማሪ ለችግር ተጋልጧል። ነው የመማር ማስተማር ሂደቱም ተቋርጧል ማለት ነው አሁን? አዎ የመማር ማስተማሪ ምንም የለም ሌሎችም የሉም። ሌላም የሞተም ዶክተር አለ የተደበደቡም አለ የተሰረፉም አለ። ሌሎችም አካባቢ ለቆ ወጥቷል። ካለ ኢንፎርሜሽን አሁን ሁሉም ነገር ተዘጋግቷል። በተለያየ ዲፓርትመንት ላይ ያሉ ወደሞ ስኩሎች በዩኒቨርሲቲ ያሉ ስኩሎች እንዳለ ተዘጋግተዋል። የመማር ማስተማሪው ነገር ምንም ነገር የለም። ያው በአብዛኛው ተማሪ ወጥቷል እና አሁን እዚህ ከመሀል ሀገር የመጣን ተማሪዎች የትራንስፖርት ችግር አተን ወይ ደግሞ ወደምንሄድበት ግራ ተጋጠን። እዚህ ቴት ብለን ወይ አልተማርንም። በዛ ላይ ደግሞ ወደ አካባቢዎችን እንዳንሄድ ታ ችግር አለ። እዚህ አካባቢ እንዳርቆ ደግሞ የምግብ የውሃ አቅርቦት ከግቢ ውስጥ ያሉ የሱቆች ሰርቪስ እንዳለ ተዘግተዋል። ምንም አይነት በገንዘብ ሰው ተገዝቶ ወይ ውሃም ቢሆን የተለያየ ነገር መጠቀም አይቻልም። በፊትንም ደግሞ ግቢ ጋር ውስጥ ውሃ ከምግብ ጋር ስለማይቀርብ ውሃ እንደ ሰው ከየሱቁ እየገዛ ነው ሀይላንድ የሚጠቀመው የውሃ አቅርቦት የለም። ከዚህ የተነሳ በጣም አደጋ ውስጥ ነው ያለ ነው ማለት ነው። የደበደቡ ሰዎች አሉ ብለህ ነበር እና ዩኒቨርሲቲ ውስጥ ችግሩ ደርሶ ነበር፣ ወደ ዩኒቨርሲቲ የመጣ ነገር ነበር እንዴ? ዩኒቨርሲቲ ውስጥ የገባ የለም። በእለቱ ቅዳሜ ተማሪዎች ወደ ውጭ የወጡ ነበር፣ የተለያየ ነገር ለመገበያየት ማለት ነው። እነዚህ ተማሪዎች በወጡበት የሞቱ አሉ፣ በትክክለኛ ለማለት ሆስፒታል የገቡ አሉ፣ አድራሻቸው ያልታወቁ አሉ። ብዙዎቹ የተደበደቡ አሁን ሕክምና የተመላለሱ ያሉ፣ ሆስፒታል የተኙ አሉ፣ የሞቱ አሉ። ይሄ በትክክል ያው ሪፖርትም ተዘርጓል ማለት ነው ለግቢው። በአሁኑ ሰዓት የትምህርት ቤቱ አስተዳዳሪዎች አሉ፣ ትምህርት ቤቱን የሚያስተዳድሩት ሰዎች ያነጋገሯችሁ ሰዎች አሉ። እስካሁን እንግዲህ ያየነው የተማሪ ዲን ነው። የተማሪ ዲን ነው ያነጋገረን የተማሪ ዲን አሁን ትላንትና ማታ ስናነጋግረው እራት ጠፍቶ ያው በፊቱም ምግብ የለም ተማሪዎች መኪናውን የደበደቡ መጨረሻ ላይ ጥሎን የጠፋው ማለት ነው ከግቢ ምንም ማድረግ አልችልም ብሎ ነው ከግቢው ጥሎን የጠፋው እና እስካሁን ድረስ መጥቶ የምግብ ችግር እንዲህ አይነት ነገር አቃልላችኋለሁ ያለ ነገር የለም ማለት ይቻላል ማለት ነው። በሌላ በኩል በጅጅጋ ከተማ የተከሰተውን ጥቃትና ግጭት ተከትሎ ድሬዳዋ ከተማ ገንደ ገራዳ በተባለ ሰፈር ተዛምቶ የነበረ ሲሆን በዚያም በተፈጠረው ግጭት የ14 ሰዎች ሕይወት ማለፉን መዘገባችን ይታወሳል። በዚህ ግጭት የጅቡቲ ዜግነት ያላቸው ነዋሪዎች ሕይወት ማለፉንና የዜጎቹ ደህንነት እንደሚያሳስበው የጅቡቲ መንግስት ያወጣውን መግለጫ ጠቅሰን መዘገባችንም ይታወሳል። ይህንንም ተከትሎ ትላንትና የጅቡቲ ዜግነት ያላቸው ነዋሪዎች ድሬዳዋ ከተማ ለቀው ወደ ጅቡቲ መሄዳቸውን ነዋሪዎች ገልጸውልናል። በሌላ በኩል ጅቡቲ ከተማ የሚገኙ ኢትዮጵያውያን ስጋት እንዳለባቸውና ጥቃት እየደረሰባቸው እንደሆነ አንድ ነዋሪ ከጅቡቲ ከተማ ሁኔታውን ገልጾልናል። ከትላንት ወዲያ ጀምሮ በኢትዮጵያኖች ላይ ከፍተኛ ጥቃት እያደረሱባቸው ነው ያሉት ከጂጂጋ የመጡ እዚህ የሚኖሩ እንደኛው ተሰደው የሚኖሩ ኢትዮጵያኖች ናቸው። ያው በድሬዳዋ ምክንያት የተነሳ ያው እዚ ጥቃት እያደረሱባቸው ነው ያሉት። ንብረታችንን ሸጠን እስከምንሄድ ድረስ ባካችን እርዱን ብለው እያለቀሱ ልጆች አሉ፣ ህጻናት ልጆች፣ አራት የወለደች ሴቶች አሉ። ግማሹ ቤት ውስጥ ተዘግቶበትም ያላ መውጣት የፈርቶ ማለት ነው። ወደ ስድስት ቀበሌዎች ናቸው ወደ ከተማ ወጣ ብሎ። አንድ ሌላ ነዋሪም ይኸው ስጋት እንዳለ ለአሜሪካ ድምጽ ተናግረዋል። በሌላ በኩል በጉዳዩ ላይ ጅቡቲ ከሚ ገኘው የኢትዮጵያ ኤምባሲ መረጃ ለማግኘት ጥረት ብናደርግም የስራ ሰዓት በማለፉ ስልካቸውን የሚያነሳልን ሳናገኝ ቀርተናል። በተጨማሪም ይህንኑ በተመለከተ ኤምባሲው አሰራጭቶታል የተባለው ወረቀት እንደሚዘረዝረው በኢትዮጵያ በአንዳንድ ቦታዎች የተነሱትን አለመረጋጋት ተከትሎ በአሁኑ ወቅት በጅቡቲ ከተማ ውስጥ በአንዳንድ አካባቢዎች በሰው አካል ላይ ጉዳትና በንብረቶች ላይ ዘረፋ እየተካሄደ በመሆኑ ሚስዮኑ ለጉዳዩ ልዩ ትኩረት በመስጠትና ከጅቡቲ ከፍተኛ የስራ ኃላፊዎች ጋር በመነጋገር በቅርበት እየሰራ ይገኛል ብሏል በመግለጫው። ይህንንም ተከትሎ ችግሮች ከደረሱ ለኤምባሲው እንዲያስታውቁ ስልክ ቁጥሮችን የያዘ መረጃዎች ተሰራጭተው ይገኛሉ። ይህንኑ በተመለከተ ሶማሌ ክልል መንግስት፣ እንደዚሁም ከኢትዮጵያ የፌዴራል መንግስት ተደጋጋሚ ምላሽ ለማግኘት ሙከራ አድርገን ነበር ስልካቸው ስለማይነሳና ፈቃደኛ ስላልሆኑ ልናገኛቸው ምላሻቸውንም ልናካትት አልቻልንም በሌላ በኩል በጅጅጋና ሌሎች ከተሞች የሀገር መከላከያ ሰራዊት እያደረገ ያለው የማረጋጋት ስራ መቀጠሉን የመከላከያ ሚኒስቴር አቶ ሞቱማ መቃሳ ለሀገር ውስጥ መገናኛ ብዙሃን አስታውቀዋል። የመከላከያ ሰራዊቱ እንዲገባ ነው የተደረገው፣ የመከላከያ ሰራዊትና የፌዴራል ፖሊስ። ከዛ በኋላ ያው የመረጋጋቱ ሁኔታ አለ። በከተማ ውስጥ በፊት የተከሰቱ ችግሮች ቢኖሩ በአሁኑ ወት ወቅት በከተማ ውስጥ መረጋጋት አለ። ሰው መንቀሳቀስ ጀምሯል። ከጊዜ ወደ ጊዜ ደግሞ እየተሻሻለ የመጣበት ሁኔታ አለ። ሆኖም ግን አንዴ ወደ ነበረበት ሁኔታ መመለሱ ጊዜ ቀናትን ሊወስድ ይችል ይሆናል። ለሁሉም ግን ሰራዊቱ እና ፌዴራል ፖሊስ ውስጥ ገብተው የማረጋጋቱን ስራ እየሰራ ያለበት ሁኔታ ነው ያለው። አያይዘውም የተፈጠረውን ችግር በሚገባ ለማረጋጋት የአካባቢው ነዋሪዎች በተለይም ደግሞ የሀገር ሽማግሌዎች ተሳትፎ እንዲያደርጉ ጥሪያቸውን አስተላልፈዋል። ለአሜሪካ ድምጽ ጽዮን ግርማ ዋሽንግተን ዲሲ።